ከእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሲኒዮስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ፣ ክብራን አድማጮቻችን እንደምን አመሻችሁ። ያለፉትን ቀናት እግዚአብሔር አምላካችን ከፊቱ እይታ ሳይርቅን እስከዚህች ደቂቃና ሰዓት ድረስ ጠብቆ ሆናልና ስሙን እጅግ አድርገን ከፍ ከፍ እናደርጋለን። እግዚአብሔር ይክበር ይመስገን። እናንተን ባላችሁበት እኛንም በዚህ ደግሞ ጠብቆን፣ መውጣታችንና መግባታችንን ሁሉ ተከታትሎ እግዚአብሔር አምላካችን ለጠላት አሳልፎ ሳይሰጠን ከክንፎቹ ጥላ በታች እየጠበቀን እነሆ በዚህ ባየር ሞገድ አማካኝነት እንድንገናኝ ፈቃድ ሆኗልና ይክበር ይመስገን። አይደለም እንዴ? አዎ፣ እግዚአብሔር አምላካችን ለዘላለም ይንገሥ። በቃ በርሱ በሱ እይታ ከታይን በርሱም ከተደገፍን፣ ምን እንፈልጋለን? በዐይኖቹ እንታይ እስቲ እንዲን በላ ባይኖቹ ከታየው ባይኖቹ ከታየው ምን ይፈልጋለሁ? ምን ይፈልጋለሁ? እርሻዳን ጌታ ባንተ ተመረከለው እደገፍካለሁ ባይኖቹ ከታየው

አይደለም እንዴ፣ ዋድማጮች እግዚአብሔር ከታየን ምን እንፈልጋለን? እርሱ ኑሯችንን ሁሉ ይመለከታል። እርሱ ሁለንተናችንን የልባችንን እስንፋስ እንኳ ሳይቀር ይቆጣጠራል። እግዚአብሔር አምላካችን ዘልቆም ደግሞ እስከ አጥንት ፍላጮቻችን ድረስ ልቡናችንን ሁሉ እስከ መረዳት ችሎታ አለው። ኃይልና ጥበብም አለው። ታዲያ በእግዚአብሔር ከታየን ምን እንፈልጋለን ሌላ ተገኔ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው እያልን ወደ ዛሬው ትምህርታችን ከማለፋችን አስቀድሞ እስቲ እንጸልይ። እግዚአብሔር አምላካችን ሆይ አንተ በእውነት ከይታህ ስለማታርቀን፣ እነሆ ልመናችንንም ስለምትሰማ፣ አቤቱ ጌታችንና አምላካችን ሆይ በፈቃድህም መንገድ ደግሞ ስለምትመራን እናመሰግናለን። ዛሬም ደግሞ ፈቃድህ ሆነና እነሆ በፊትህ እንድንገኝ ይህንን ዕድል ሰጠህን። እግዚአብሔር አባታችንና አምላካችን ሆይ እባክህ በዚህች ሰዓት ደግሞ በመካከላችን ተገኝ። ከዚህ ከቃልህ በእውነት ድንቅ ነገርን ማየት እንድንችል፣ ለሕይወታችንም የምናተርፈውን ታላቅን በረከት እግዚአብሔር አምላካችን ሆይ እንድትሰጠን እንለምንሃለን። ቤተሰቦቻችንን ሁሉ ባርካቸው፣ ጎረቤቶቻችንን ሁሉ ባርካቸው፣ የረገጥንበት የገባንበት የወጣንበትን ስፍራ ሁሉ አንተ ባርክልን። አቤቱ መድኀኒታችንና ጌታችን ሆይ በዚህ ይህች ሌሊት ደግሞ እኛ በምናርፍበት ስፍራ ቁርበታችን ሌሊቱን ሁሉ በሚዘረጋበት ባልጋችን አንተ እንደ ሳሙኤል አምላካችን ሆይ እንድትናገረን እነሆ በረከትህንም ደግሞ እንድትሰጠን እንለምንሃለን። ጌታ ሆይ ይህንን ሁሉ ስለምታደርግ ክብር ተመስገን። መድኃኒታችን ሆይ ድካማችንን፣ በደላችንን እግዚአብሔር ሆይ ያነከስንበትን ነገር ሁሉ አንተ ይቅር በለን ስለ ሕያውና ስለ ዘላለማዊ ስምህ ስትል። እስማን አሜን። የተወደዳችሁ አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከነህሚያ ምዕራፍ አምስት ከውስጥ ለተነሳው ተቃውሞ የነህሚያ ምላሽ ምን እንደ ነበረ ስንመለከት እግዚአብሔር ጊዜውን ሁሉ በበረከቱ እንደ ሞላ እንዲሁም ደግሞ ከነህሚያ አመላለስ አሰራርና ድርጊት ሁሉ ብዙ ቁም ነገሮችን እንዳተረፈልን እምነታችንን ዛሬም ደግሞ እግዚአብሔር እንዲሁ ከበረከቱ ማዕድ ያጠግበናልና ታምነን ወደ እርሱ ጸጋው ዙፋን እንቅረብ። ዛሬ እንግዲህ አብረን የምናጠናው የምዕራፍ ስድስትንና ከፊሉን የምዕራፍ ሰባትን ትምህርት ይሆናል። እስቲ በማስቀደም ግን ነህሚያ ምዕራፍ ስድስት ቁጥር አንድን እንድታወጡ ጠይቃችኋለሁ። መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጉና መጽሐፈ ነህሚያ ምዕራፍ ስድስት ቁጥር አንድን አወጡ። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። ወዳጆች የዚህ የነህምያ ምዕራፍ ስድስት አብይ ሐሳቡ ምንም እንኳ ተደጋጋሚ ተቃውሞ ቢነሳም የቅጥሩ ሥራ ስለ መጠናቀቁ የሚያወሳ ይሆናል። ቶሎ ቶሎ ጻፍ ጻፍ አድርጉ። በዚህ በነህምያ ምዕራፍ ስድስት ውስጥ የምንመለከተው ምንም እንኳ ተደጋጋሚ ተቃውሞ ቢነሳም የቅጥሩ ሥራ ስለ መጠናቀቁ በዚህ ክፍል ውስጥ አብረን እንመለከታለን። የኢየሩሳሌምን ቅጥር ሲሰራ ነህምያ ከፍተኛ ተቃውሞ ገጥሞት እንደነበር ይታወሳል። ይህንን ባለፉት ክፍለ ጊዜ ጥናቶቻችን ተመልክተናል። ሙከራውን ለማደናቀፍ ጠላት የተለያዩ ዘዴዎችን ተጠቅሞ ነበር። ዛሬም ቢሆን ሰይጣን በእኛ ላይ ተመሳሳይ ዘዴዎችን ሊጠቀም ይችላልና አንዘናጋ። እግዚአብሔር ግን በሰይጣን ጥቃት እንድንወድቅ ፈቃዱ አይደለም። በዚህ ምዕራፍ የምንመለከተው የቅጥሩ ሥራ መጠናቀቁን ነው። ይህ ደግሞ ለሕይወታችን እጅግና ታላቅ በረከትን ይሰጠናልና ትምህርቱን በደንብ እንድትከታተሉ ከወዲሁ ላሳስባችሁ ወዳለሁ። እስቲ ቁጥር አንድን አብረን እንመልከት። እንዲህም ሆነ ቅጥሩን እንደ ሠራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ውስጥ ሳንቃዎቹን ቃዎቹን አላቆምኩም ነበር ይላል። እስከዚያ ጊዜ ድረስ በበሮቹ ውስጥ ሳንቃዎቹን ቃዎቹን አላቆምኩም ነበር የሚለው የነህምያ አነጋገሩ የነህምያን እውነተኛነት ያመለክታል። ነህምያ ወዳጆቼ፣ እንደ ናትናኤል ሁሉ ተንኰል የሌለበት የእግዚአብሔር ሰው ነበር። በጣም የሚያሳዝነው ግን ዛሬ በቤተ ክርስቲያን ያሉ ሰዎች በእውነተኝነታቸው አለመታወቃቸው ነው። እውነትን ተናገሩ ቢባል እንኳ የሚናገሩት ሙሉውን ሳይሆን የተሸራረፈ እውነትን ነው። ብዙ ጊዜ ያላጋጠማችሁ ምን ያሳዝናል! የዛሬውን ዘመን ክርስቲያን ከዓለማዊው ሰው መለየት እጅግ ያዳግታል። ለመጀመሪያ ጊዜ ማይግሬን የሚባል የራስ ምታት ሕመም እንዳለብኝ የነገረኝን ዶክተር ልብ በሉ። ለመጀመሪያ ጊዜ ማይግሬን የሚባል የራስ ምታት ሕመም እንዳለብኝ የነገረኝን ዶክተር እውነተኝነት በጣም ነው የማደንቀው። ሳይጨምር ወይም ሳይቀንስ ማወቅ የነበረብኝን ሁሉ ነበር የነገረኝ። አበበ አለኝ ሲያጫውተኝ፣ ዶክተሩ፣ አበበ ዛሬ እውነቱን ባልነግርህ ነገ በእኔ ላይ እምነት አይኖርህም ስለዚህም እውነቱን ልነግርህ ይገባኛል ነበር ያለኝ ዶክተሩ። እኔን ደስ ለማሰኘት ሲል ያልሆነውንና የሌለውን አይነግረኝም ነበር። በሥራችን ወዳጆቼ፣ በማኅበረሰባዊ ግንኙነታችንና በቤተ ክርስቲያናችን ከምንጊዜም ይልቅ እውነተኝነት ያስፈልገናል። አንዲት ሴት ቆንጆ ካልሆነች ስለ ቁንጅናዋ አትንገሯት። ቆንጆ ነሽ ብትሏት ግን ቆንጆ አለመሆኗን ስለምታውቀው ትታዘባችኋለች። ነህምያ ወዳጆቼ እውነቱን እንዳለ ነበር ያቀረበልን። እስቲ አለፍ ብለን ከቁጥር ሁለትና ሦስት ደግሞ እሱ የሚናገረውን ወይም የሚለውን እንስማ። ሰንበላጥና ጌሳም መጥተህ በኦኖ ቈላ ውስጥ ባሉት መንገዶች እንገናኝ ብሎ ላኩብኝ፣ ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ሥራ ሠራለሁ እወርድም ዘንድ አይቻለኝም፣ ሥራውን ትቼ ወደ እናንተ በመውረዴ ስለ ምን ሥራው ይተጓጎላል ብዬ መልእክተኞችን ላኩባቸው። ይላል ነህምያ። ክፉ ሊያደርጉበት እንደሚፈልጉ አውቋል። ስለሆነም እናንተ ወደምትሉ ስፍራ መምጣት አልችልም የሚል ቁርጥ ያለ መልእክት ላከባቸው። በፍጹም ከእነርሱ ጋር የማያስፈልግ ቃል መለዋወጥ ወይም መደራደር አልፈለግም። አንዳንድ ሰዎች ወዳጆቼ፣ በድርድርና ተመሳስሎ በመኖር ሕይወታቸውን መምራት ይፈልጋሉ። ካልተደራደሩና አስመስለው ካልኖሩ በፍጹም ሥራ የሚሠራ አይመስላቸውም። አይገርማችሁምን? በአንድ ወቅት እንዲህ ካሉ ወገኖች መለየት ነበረብኝ። ዛሬ ከቡድኖች ወይም ከግለሰቦች ጋር ያለኝን ኅብረት በኢየሱስ ክርስቶስ ማንነት ዙሪያ ብቻ እንዲመሠረት ነው የምፈልገው በኢየሱስ ክርስቶስ ጌትነትና ስለ ኃጢአታችን መሞቱን፣ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ከሚቀበል ከማንኛውም ሰው ጋር ኅብረት ለማድረግ ዝግጁ ነኝ። ይህን ከማይቀበል ሰው ጋር ግን መደራደርም ኅብረትንም ማድረግ ፈጽሞ አልፈልግም። በቃ ነህምያ መልካም ሥራ እየሠራ ስለ ነበር ከጠላት ጋር ቀጠሮ ለማድረግ ጊዜ አልነበረውም። ነህምያ መደራደርንና መመሳሰልን ፈጽሞ አይፈልግም። ይህን አቋሙን ደግሞ እኔ አበባ ደንቅለታለሁ። ቁጥር አራት እና አምስትን ተመልከቱ። እንዲህም ቃል አራት ጊዜ ላኩብኝ፣ እኔም እንደ ፊተኛው ቃል መለስኩላቸው። ሰንበላጥም እንደ ፊተኛው ጊዜ ብላቴናውን አምስተኛ ጊዜ ላከብኝ ይላል። ምን ታስባላችሁ አድማጮቼ? ጠላት በቀላሉ ተስፋ አልቈረጠም። ከነህምያ ጋር ለመደራደርና ጓደኝነት ለመፍጠር በእውነት ፍላጎት ይኖረው ይሆንን? እንደ እውነቱ ከሆነ የቅጥሩን ሥራ ለማጠናቀቅ የነህምያ በኢየሩሳሌም መኖር በጣም አስፈላጊ ነበር። ባንዘናጋ መልካም ነው። የጠላት አነጋገር ጣፋጭና ጨዋነት የተሞላበት ቢመስልም ተንኰል አለበት። ደብዳቤው ማስፈራሪያም ጭምር ነበረበት። በእጁም ውስጥ አንተና አይሁድ አመፅ እንድታስቡ ስለዚህም ቅጥሩን እንድትሠራ ንጉሳቸው ምትሆን ዘንድ እንድትወድ በአሕዛብ ዘንድ ተሰምቶአል የሚልን ቃል ደግሞ ከቁጥር ስድስት እናነባለን። እንደምንመለከተው ደብዳቤው ነህምያን በመፈንቅ ለመንግሥት ይከሳል። ንጉሥ ለመሆን ፍላጎት እንዳለውም ይወነጅላል። ይህ ሁሉ ግን ቀሪው ሥራ እንዳይጠናቀቅ ጠላት የሚጠቀምበት ዘዴ ነበር። ቁጥር ሰባትን ተመልከቱ። ደግሞም ንጉሥ በይሁዳ አለ ብሎ ስለ አንተ በኢየሩሳሌም የሚናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሡ ይህን ቃል ያወሩለታል። እንግዲህ መጥተህ በአንድነት እንማከር የሚል ክፍት ደብዳቤ ነበረ ይላል። ንጉሥ ነኝ በማለት ብቻ ሳይሆን ያልሆንከውን እንዲያስወሩ ልህ ነቢያትን እቀጥረሃል የሚል ክስ ጭምር በነህምያ ቀርቦበታል። ነህምያ ግን ይህን ያደርጋል ብሎ ማሰብ በጣም ይከብዳል። አልማጮቼ እነርሱ ይህን ሁሉ የሚያስወሩት ነህምያ ላይ ጫና ለመፍጠር ነበር። እኔም ይላል ነህምያ እኔም አንተ ከልብህ ፈጥረኸዋል እንጂ እንደ ተናገርከው ነገር ምንም የለም ብዬ ላኩበት ይላል። ቁጥር ስምንትን ይመለከቷል። ነህምያ ለጠላት የሰጠው መልስ ያሁን እያወራኸው ያለውን ከሌሎች ሰምተው ሳይሆን አንተ ራስህ ፈጥረህ ነው የሚል ነበር። በሌላ አነጋገር ውሸታም ነህ ማለቱ ነበር። እነርሱ ሁሉ ሥራው እንዳይፈጸም እጃቸው ይደክማል ብሎ ያስፈራሩን ዘንድ ወደዱ። አሁንም አምላኬ ሆይ እጄን አበርታ ይላል። ደስ ይላችሁ አይላችሁምን? ነህምያ ምዕራፍ ስድስት ቁጥር ዘጠኝን ይመለከቷል። ችግሩ እየባሰ በመምጣቱ ነህምያ ችግሩን ይዞ ወደ እግዚአብሔር በጸሎት ቀረበ። ጠላት እኔን ለማዳከምና ያንተንም ሥራ ለማስተጓጐል ይህን እያደረገ ነው። ስለዚህ ጌታ ሆይ እጄን አበርታ በማለት ነህምያ በእግዚአብሔር ፊት ጸለየ። እስቲ ቁጥር ዐሥርና ዐሥራ አንድ ላይ ደግሞ የሆነውን ነገር እንመልከት። እኔም ወደ መሄጣብኤል ልጅ ወደ ጽላያ ልጅ ወደ ሽማያ ቤት ገባው፣ እርሱም ተዘግቶ ነበርና በእግዚአብሔር ቤት በመቅደሱ ውስጥ እንገናኝ የመቅደሱንም ደጆች እንዝጋ፣ እነርሱ መጥተው ይገሉሃልና በሌሊትም ይገሉህ ዘንድ ይመጣሉና አለ። እኔም እንደ እኔ ያለ ሰው የሸሸና ነፍሱን ሲያድን ዘንድ ወደ መቅደስ የገባ ማን ነው? እኔ ሳልገባም አልኩት፣ ይላል ነህምያ። በዚህ ላይ ቆጣና ፈርጠም ብሎም ደግሞ እንዲያው የተናገረ ይመስላል። እስቲ ባይንን ሊላችሁ ተመልከቱት፣ የሐሰት ነቢዩ ሸማያ ለነህምያ በጣም የሚያስብ ሆኖ ለመታየት ይፈልጋል። በእሱ ላይ ስለ ተቃጣው የግድያ ሴራ ለነህምያ ሊነግረው እንደሚፈልግ ነበር የተናገረው። ጥሩ መደበቂያ ስፍራ አድርጎ ያቀረበው መቅደሱን ነበር። ይህን ማድረግ ደግሞ የፈሪዎች ስፍራ ነው። ሸማያ ያላስተዋለው ነገር ግን የነህምያን መንፈሳዊ ብልጽግና፣ የነህምያን መንፈሳዊ ጥንካሬ መረዳት በፍጹም ይህ አታላይ ሰው አልተገነዘበም ነበር። እስቲ ከቁጥር አስራ ሁለት ከቁጥር አስራ ሶስትና አስራ አራት ደግሞ ታሪኩን ቀጥለን እንመልከት። እግዚአብሔር ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደ ተናገረ እነሆ አወቅሁ። ጦቢያና ሰንበላጥም ገዝተውት ነበር። ይህንም ነገር አደርግና በድል ዘንድ በእኔም ላይ ክፋት እንዲናገሩና እንዲያላግጡ ያስፈራሩኝ ዘንድ ተገዝቶ ነበር። አምላኬ ሆይ ስለዚህ ሥራቸው ጦቢያንና ሰንበላጥን ያስፈራሩኝም ዘንድ የወደዱትን ነቢይቱን ኖአዲያን የቀሩትንም ነቢያት አስብ ይላል። ነህምያን ለማጥፋት ከየአቅጣጫው ሴራ እየተደረገ ነው። በዚህ ወቅት ወዳጄ ነው ብሎ የሚተማመንበት አንድም ሰው እንኳ አልነበረም። በየቦታው የሐሰት ነቢያት ተነስተዋል። ነቢያቱ ራሳቸውም የሴራው ተካፋዮች ሆነዋል። ነህምያ ፊቱን ወደ እግዚአብሔር አቀና። ምንም ማስታወቂያና የእንኳን ደስ አላችሁ የድጋፍ ሰልፍ ሳይደረግለት የኢየሩሳሌም ቅጥር ሥራ በድል ተጠናቀቀ እግዚአብሔር ይክበር ይመስገን ቁጥር አሥራ ስድስትን ተመልከቱ ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አዛብ ሁሉ ፈሩ በራሳቸው ማሳብ እጅግ ተዋረዱ ይህም ሥራ በእግዚአብሔር እንደ ተደረገ አወቁ ይላል ሥራ ወዳጆቼ ተጠናቀቀው በአምሳ ሁለት ቀኖች ውስጥ ነበር። ይህን ደግሞ እግዚአብሔር በእነርሱ አድሮ ሠራው ከማለት በቀር ሌላ ምርጫ አይኖረንም። ምንም እንኳ ሥራው ቢጠናቀቅም ችግሩ አላቆምም። ከቁጥር አሥራ ሰባት እስከ አሥራ ዘጠኝ ያለውን ደግሞ ተመልከቱ። ጦቢያም የኤራ ልጅ የሰኬንያ ማች ስለ ነበረ ልጁም ይሆዋናን የቤራኪያን ልጅ የሜሱላምን ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና፣ በዚያ ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤ ይልኩ ነበር፣ የጦቢያም ደብዳቤዎች ወደ እነርሱ ይመጡ ነበር። ደግሞም በፊቴ ስለ እርሱ መልካም ይናገሩ ነበር፣ ቃሌንም ያወሩለት ነበር። ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበር ይላል። አድማጮቼ ጠላት ለይሁዳ ታላላቅ ሰዎች ደብዳቤዎችን በማሰራጨት አሁንም ቢሆን ተቃውሞውን አልገታም። መረዳት እንደሚቻለው ጦቢያ ከይሁዳ ታላላቅ ሰዎች ያንዱን ልጅ አግብቷል። ነህምያ የሚያደርገውን ማንኛውንም እንቅስቃሴ ሁሉ የሚነግሩት ሰዎች ጦቢያ በኢየሩሳሌም ነበሩት። በአንጻሩ ደግሞ ስለ ጦቢያ መልካም ወሬ እያወሩ ነህምያን ለማዘናጋት የሚፈልጉ ሰዎችም ነበሩ። እያልበቃ ብሎ ደግሞ ጦቢያ ደብዳቤ በመጻፍ በነሚያ ላይ ዛቻና ማስፈራራት እያደርግ ነበር። እኛም በሕይወታችን እንዲሁ ጠላት ብዙ ነገሮችን እየነዛና እያስወራ ያስደነግጠናል፣ ያስፈራራናል። ሌሊት በሕልም ያስደነግጠናል፣ ቀንም እንደዚሁ በሰው በኩልና በተለያዩ አይነት መንገዶች ወደ እኛ ይመጣል። እኛ ግን ባንዘናጋ ወደ ሰማይ አምላክ ብንመለከት መልካም ነው ወዳጆቼ። ከነህሚያ ሕይወት ምንን ተማራችሁ? እግዚአብሔር ስለ ሕይወታችሁ ምንን አተረፈ? እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ ለዘላለም ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህን የነህምያን ምዕራፍ ስድስትን ትምህርት በዚህ ላይ እናጠናቀቅና በቀረን ጊዜ ደግሞ ከምዕራፍ ሰባት ጥቂቱን አብረን እንመለከታለን። እስቲ አሁን ደግሞ መጽሐፍ ቅዱሶቻችሁን ገለጥ አድርጉና ወደ ምዕራፍ ሰባት ቁጥር አንድ ተመልከቱ። በዚህ በነህምያ ምዕራፍ ሰባት ውስጥ ነህምያ ሕዝቡን ስለ መመዝገቡ እንመለከታለን። ቶሎ ቶሎ ጻፍ ጻፍ አድርጉ። በነህምያ ምዕራፍ ሰባት ውስጥ ነህምያ ሕዝቡን ስለ መመዝገቡ እንመለከታለን። በአሁኑ ጊዜ ቅጥሩ ተሰርቶ ስለ ተጠናቀቀ ሰው ሁሉ ለኢየሩሳሌም ከተማ ጥበቃ በማድረግ ላይ ነው። ብዙ ቤቶች ተሰርተዋል። ይሁን እንጂ አሁንም ቢሆን በኢየሩሳሌም ውስጥ ገና ብዙ መሰራት ያለባቸው ነገሮች አሉ። በከተማው ውስጥ የተከመረው ጉድፍ መጠረግ ነበረበት። ቀደም ሲል የቅጥሩን ሥራ ለማስተጓጐል ሙከራ ሲያደርግ የነበረው ጠላት ከተማዪቱን ከማጥፋት ወደ ኋላ ስለማይል ሌት ተቀን ጥበቃ መደረግ ነበረበት። ቁጥር አንድን ተመልከቱ። እንዲህም ሆነ ቅጥሩ ከተሠራ በኋላ ሳንቃዎቹንም ካቆምኩ በኋላ በረኞቹና መዘምራኑ ሌዋውያኑም ከተሾሙ በኋላ እያለ ይቀጥላል። በተለያዩ ማዕዘናት ያሉትን በሮች ከሰራ በኋላ ነህሚያ ከተማይቱን የሚጠብቁ ሰዎችን መደበ። በረኞች የሚላቸው ጠባቂዎችን ነው። ልብ በሉ ነህሚያ በዚህ በክፍል ወይም ደግሞ በቁጥር አንድ ውስጥ በረኞች የሚላቸው ጠባቂዎችን ነው። እነዚህ ሰዎች ነበሩ ለከተማይቱ ጥበቃ የሚያደርጉና በውጪ በኩል ያለውን ሁኔታ በውስጥ ላሉት የሚያሳውቁት ጠላት ወደ ከተማይቱ እየመጣ እንደሆነ ከተመለከቱ የማስጠንቀቂያ መለከት ይነፋሉ። ሌት ተቀን ሀያ አራት ሰዓት ሙሉ በሥራቸው መትጋት ነበረባቸው። ሥራው ይህን ያለ ትጋት የሚጠይቅ ቢሆንም አንዳንድ ደንቦችና መመሪያዎች ግን መከበር የሚገባቸውን ያህል አይከበሩም ነበር። ወደ ከተማይቱ የሚገቡትን ሁሉ ዘበኞቹ በጥንቃቄ መመርመር የነበረባቸው። እዚህ ላይ አንድ ነገር ብናገር በተሳሳተ መንገድ እንደማትረዱኝ ተስፋ አደርጋለሁ። ክርስቲያን እንደሆኑ ከሚናገሩ ሁሉ ጋር ኅብረት ሊኖረን አይችልም። አስተዋላችሁኝ? ክርስቲያን እንደሆኑ ከሚናገሩና አብዝቶ ከሚያወሩ ሁሉ ጋር ኅብረት ሊኖረን አይችልም። ስለሆነም ከማን ወይም ከእነማን ጋር ኅብረት እንደምናደርግ ጥንቃቄ ማድረግ ይኖርብናል። አድማጮች ከአንደኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ አንድ እንደምንመለከተው ከአንደኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ አንድ እንደምንመለከተው ጳውሎስ አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደዚህ ካለው ሰው ጋር መብል እንኳን አትብሉ ይላል። በቃ የእኔ ምክር እዚህ ላይ ያበቃል። በአሁኑ ጊዜ ቅድሚያ መስጠት ያለብን ለክርስቲያናዊ አስተምሮዎች ነው። አድማጮች ለምሳሌ ያህል የመጽሐፍ ቅዱስን የእግዚአብሔር ቃልነት ወይም ደግሞ ክርስቶስ አምላክ መሆኑን ከሚክዱ ሰዎች ጋር ኅብረት ሊኖረን ፈጽሞ አይችልም። አብረንም ማምለክ የለብንም። እዚህ ላይ ጳውሎስ ከሴሰኞች ጋር ኅብረት ሊኖረን እንደማይችል ሲናገር ስለ እምነት መሠረተ ትምህርቶች አይደለም እየተናገረ ያለው። በቤተ ክርስቲያን ውስጥ ስላሉ ነገሮች ማለትም እነዚህ ከላይ የተጠቀሱትን ነገሮች ስለሚያደርጉ ሰዎች ነው የሚናገረው። የኅብረት መሠረቱ የእምነት አንድነት ነው። አስተውሉ! የኅብረት መሠረቱ የእምነት አንድነት ነው። በእምነት ከማይመስሉን ጋር ኅብረት ማድረግ አንችልም እዚህ ላይ ጳውሎስ የሚናገረው ግን ከእምነት ሌላ በሥነ ምግባር ወይም በጸባይ ላይ ስለሚመሠረት ኅብረት ነው ወዳጆቼ እግዚአብሔር እያንዳንዳችንን የምንቆምበትንና የምንወጣበትን እንዲሁም የምንገባበትን የምናውቅበትን ጸጋ አብዝቶ ይስጠን ብዙዎቻችን ዛሬ ከዓለማውያን ጋር የሚመሳሰል ቋንቋ አለን አንድ ላይ ደግሞ የሚሠራ እጆችና እግሮች አሉን። ጌታ በዚህ የቱን ያህል እንደሚደሰት ግን ራሳችንን መመርመር መልካም ነው። ኢየሱስ ክርስቶስ ሰላማችን ነው። የተወደዳችሁ አድማጮቻችን ስለ ትምህርታችን አስተያየት ወይም ጥያቄ ቢኖራችሁ አስራ ሦስት ስልሳ ስድስት አድራሻችን አዲስ አበባ ብላችሁ ጻፉልን። ትምህርታችንን አስመልክቶ ደግሞ ዞትር መጸለይን አትርሱ። ይህ ታላቅ አገልግሎታችሁ ነው። እንዲሁም ደግሞ ዛሬ ልናስታውቃችሁ የምንወደውና ደስ የሚለን ነገር ቢኖር በእናንተ ጥያቄ ቢኖራችሁ ችግር ቢኖርባችሁ የጸሎት ጓድና ቡድን አቋቁመናልና ደብዳቤ ጻፉልን ችግሮቻችሁን፣ ጥያቄዎቻችሁን አስመልክተን በላዩ ላይ በጌታ ፊት እንቀርባለንና ስለዚህም ደብዳቤዎቻችሁን ጻፉልን። ደና ደሩ። እግዚአብሔር ይባርካችሁ። በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የምሥራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ።